ትናንት በኬንያ ዋና ከተማ ናይሮቢ ይፋ የተደረገው የተባበሩ መንግስታት ድርጅት የምግብ ዋስትናና የተመጣጠነ ምግብ ትንተና ዘርፍ እንዲሁም የከፋ ረሃብ ቅድመ ማስጠንቀቂያ ስልት ሰንሰለት የቅኝት ውጤት ከአንድ ሚሊዮን የሚበልጡ ሶማሊያውያን በከፋ የምግብ ዋስትና ቀውስ ውስጥ እንደሚገኙ አመልክቷል። አምስት ሚሊዮን የሚሆኑት የዚቹ ሀገር ዜጎችም የምግብ ዋስትና እንደሌላቸውም ዘርዝሯል። ሶማሊያ ውስጥ የምግብና የእርሻ ድርጅት ማለትም ፋኦ ተጠሪ ሪቻርድ ትሬንቻርድ ሁኔታው ካለፉት ስድስት ወራት ወዲህ ቀስ በቀስ እየተባባሰና እየከፋ መሄዱን አስረድተዋል። አስከፊ ሁኔታ ነው። እናም የዛሬ ስድስት ወር ከነበረው ሀያ በመቶ ተባብሷል። የተመጣጠነ ምግብ እጥረትም እንዲሁ ቅኝት በተካሄደባቸው አካባቢዎች የከፋ ሆኗል። ቀላሉ የሆነው እውነታም ዛሬ ሶማሊያ ውስጥ የአየር ጠባይ መለዋወጥ፣ ግጭትና መፈናቀል ያስከተሉት ጫና ህዝቡ ወደ ነበረበት የቀድሞ አኗኗሩ ለመመለስ ከሚያደርገው ጥረት እጅግ መብለጡን ያሳያል። ሶማሊያ ውስጥ በሚሰሩበት ወቅት ድርቅና የከፋው ረሃብ ያደረሱት ተጽዕኖ ራሳቸው ባይናቸው የተመለከቱ መሆናቸውን የሚናገሩት ትሬንቻርድ አፋጣኝ እርምጃ እንዲወሰድም ጥሪ አቅርበዋል። በውሃ እጦት የደረቀውን መልክዓ ምድር፣ የሞቱ የቤት እንስሳትን፣ እንዲሁም በየመኖሪያው እንዳልነበረ የሆነውን ንብረት ስትመለከቱ በጣም ያስገርማል። በእርግጥም እነዚህን በተደጋጋሚ የደረሱ አስደንጋጭ ክስተቶች ማንም ቢሆን መቋቋም መቻሉ ተአምር ነው። ትናንት ይፋ በተደረገው ዘገባ ካለፈው ዓመት የካቲት ወር ጀምሮ አስተማማኝ ምግብ ማግኘት የማይችሉት የሶማሊያ ዜጎች ቁጥር በሶስት መቶ ሺህ መጨመሩም ተጠቅሷል። ከሶስት መቶ ሺህ የሚበልጡ ከአምስት ዓመት በታች የሆኑ ሕፃናትም ላስከፊ የተመጣጠነ ምግብ እጥረት መዳረጋቸውም ተነግሯል። እንደ ዘገባው በቂ ምግብ እንዳጡ ከተነገረላቸው የሶማሊያ ዜጎች ከግማሽ የሚበልጡት ከመኖሪያ ቤትና መንደራቸው በተደጋጋሚ የተፈናቀሉ ናቸው። የከፋ ረሃብ ቅድመ ማስጠንቀቂያ ስልት ሰንሰለት የተሰኘው ድርጅት ባልደረባ አብዲረዛቅ ኑር የምግብ እርዳታ ለሚያስፈልጋቸው የሶማሊያ ዜጎች ዓለም አቀፍ ለጋሾች እጃቸውን በመዘርጋት ያንዣበበውን የከፋ ችግር በመለወጡ እንዲራዱ ጥሪ አቅርበዋል። ዝናብ ዘግይቶ ጀምሮ ያበቃውም አስቀድሞ ነው። በዚያም ላይ መጠኑ ከአማካኙ እጅግ ያነሰ ነው። አስቸኳይ የምግብ እርዳታ ከሚያስፈልጋቸው በከፋ የተመጣጠነ የምግብ እጥረት ከሚሰቃዩት ከ50 ሺዎቹ በተጨማሪ 300 ሺህ የሚሆኑ ሕጻናት ለባሰ የተመጣጠነ ምግብ እጥረት እንደሚዳረጉ እንገምታለን። በዚያም ላይ በቅኝታችን እጅግ በከፋ መልኩ ለባሰ የተመጣጠነ የምግብ እጥረት ለተጋለጡ ለአቅመ ሔዋን የደረሱ ሴቶች በአፋጣኝ አቅርቦት እንደሚያስፈልግ ተረድተናል። አፋጣኝ ሰብአዊ እርዳታ ያስፈልጋቸዋል። ፋኦ ከምስራቅ አፍሪካ የልማት በይነ መንግስታት ማለትም ኢጋድ ያገኘውን የአየር ጠባይ ትንበያ መሰረት በማድረግ ይፋ እንዳደረገው አሁን በሶማሊያ የሚታየው ድርቅ ገና በሌላ የዝናብ እጥረት ይጠናከራል። ሪቻርድ ትሬንቻርድ፣ ይህ በሶማሊያ የሚታየውን የከፋ ረሀብ ወደ ጠኔ እንዳያሻግረው ስጋት አላቸው። ወደፊት የሚመጣውን እልቂት ከወዲሁ ለማስቀረት በእድል ላይ መተማመን አንችልም። በሶማሊያ የምግብ ዋስትናና የተመጣጠነ ምግብ ይዞታ በመጪዎቹ ወራት እንደሚባባስ ከወዲሁ ተገምቷል። ሚሊየንና አምስት ሚሊየን የሚሆን ሕይወት ዳግም አደጋ ላይ ይወድቃል። ይህ ደግሞ ጥሩ አይደለም። ሶማሊያ ውስጥ ባለው ግጭት፣ ጦርነት ምክንያት ተፈናቅለው ኬንያ በሚገኘው የስደተኞች መጠለያ የቆዩትም የኬንያ መንግስት የዳዳብን መጠለያ ለመዝጋት በመወሰኑ ወደ ሀገራቸው መመለስ በመጀመራቸው የምግብ እርዳታ ፈላጊዎቹ ቁጥር ይጨምራል የሚለው ስጋት አሁን ተጠናክሯል። አብዲረዛቅ ኑር፣ ግብረሰናይ ተቋማት የሶማሊያ ዜጎችን ወደ ሀገራቸው የመመለሱ እርምጃ የምግብ ዋስትናን ይበልጥ በማሳጣት በመቶ ሺዎች የሚገመቱት ለጠኔ እንዲዳረጉ ያደርጋል የሚል ማስጠንቀቂያ ማስተላለፋቸውን ይናገራሉ። አስቸኳይ ሰብአዊ እርዳታ ከሚያስፈልጋቸው መካከል 1.1 ሚሊዮን ገደማ የሚሆኑት እዚያው በሀገር ውስጥ ከመኖሪያቸው የተፈናቀሉ ናቸው። የዳዳብ የማይቀር መዘጋት ማለት ደግሞ ይህን ቁጥር ከፍ ያደርጋል። እናም የስደተኞቹ ፍሰትም ሁኔታውን ሊያባብሰው ይችላል። ግብረሰናይ ድርጅቶች ምንም እንኳን የሶማሊያ ዜጎች አሸባብ በሚያደርሰው ጥቃት ከየመኖሪያ ቀያቸው ቢፈናቀሉም የሶማሊያ መንግስት ሕዝቡን መመገብና ከገጠመው አስደንጋጭ ችግርና ቀውስ ለማውጣት የሚያስችል የእርሻ ስልት መቀየስ ይኖርበታል ይላሉ።